እስር ቤት የሚገኙት ዘጠኝ ጋዜጠኞችና የኢንተርኔት ጸሐፍት የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ሰብሳቢ ዳኛ ከዚህ በኋላ ጉዳያቸውን እንዳይመለከቱ ያቀረቡት አቤቱታ ውድቅ ተደርጓል። አቤቱታ የቀረበባቸው ዳኛ ግን በራሳቸው ፈቃድ ጉዳዩን ላለማየት መወሰናቸው ተገልጿል። ተከሳሽ አቤል ዋበላ በማረፊያ ቤት ውስጥ ግፍ እንደተፈጸመበት ለፍርድ ቤቱ ገልጾ መፍትሄ እንዲሰጠው አቤቱታ ቀርቧል። ፍርድ ቤቱም ተለዋጭ ከተረው ሰጥቷል። መለስካቸው አማ ተከታትሎታል። አቃቤ ሕግ የሽብር ወንጀል ለመፈጸም አቅዳቸዋል፣ አሲራቸዋል፣ እንደዚሁም አነሳስታችኋል፣ ለዚህም በህቡ ተደራጅታችኋል በሚል ክስ ያቀረበባቸው ዘጠኙ የኢንተርኔት አምደኞች ወይም ጦማሪያንና ጋዜጠኞች ከትናንት በስቲያ ለፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የችሎቱ ሰብሳቢ ዳኛ እንዲነሱ ማለትም ጉዳያቸውን ከዚህ በኋላ እንዳይመለከቱ ያቀረቡትን አቤቱታ ሁለቱ ዳኞች የቀረበው አቤቱታ በቂ ምክንያት የለውም ሲሉ የተከሳሾቹን አቤቱታ ውድቅ አድርገውታል። በሁለቱ ዳኞች ውሳኔ መሠረት አቤት ባዮቹ እንዳሉት ሳይሆን ሰብሳቢው ዳኛ አቃቢ ሕግ ያቀረበው ክስ እንዲሻሻል በማድረግና ከተከሳሾቹ ሁለቱ ሴቶች በማረሚያ ቤት ደርሶብናል ላሉት በደል መፍትሄ በመስጠት ረገድ ተገቢውን ድርሻ ተወጥተዋል ብለዋል። ሁለቱ ዳኞች ይህን ውሳኔ ሰጥተው ከተነሱ በኋላ አቤቱታ ከቀረቡባቸው ሰብሳቢ ዳኛ ጋር ተመልሰው ሲሰየሙ ግን ተከሳሾች እና ጠበቆቻቸው ያልጠበቁት ነገር ነበር የተከሰተው። ይጠበቅ የነበረው አቤቱታው ውድቅ ከተደረገ በኋላ ተከሳሾቹ የእምነት ክህደት ቃላቸው እንደሚሰጡ ነው። ይሁንና አቤቱታው የቀረበባቸው ሰብሳቢ ዳኛ ከዚህ በፊት የሚሉት ነገር እንዳላቸው በመግለጽ ተከሳሾቹ በእርሳቸው ላይ ያቀረቡትን አቤቱታ ከተመለከቱ በኋላ ጉዳዩን ላለማየት መወሰናቸውንና ማመልከቻም ለሚመለከተው አካል ማስገባታቸውን ገልጸዋል። የተከሳሽ ጠበቆች በጉዳዩ ቅር መሰኘታቸውን ገልጸው ፍርድ ቤቱ አጭር ቀጠሮ እንዲሰጣቸው ጠይቀዋል። በዛሬው የችሎቱ ውሎ ከዘጠኙ ተከሳሾች መካከል ሰባተኛ ተከሳሽ አቤል ዋበላ ለፍርድ ቤቱ እያለቀሰ ያቀረበው አቤቱታ ነው። እንደ እሱ አባባል ፍርድ ቤቱ በሰጠው ቀጠሮ መሠረት ትናንት ከሌሎች ተከሳሾች ጋር እዚሁ ችሎት ቀርቧል። ወደ ማረሚያ ቤት ሲመለሱም ባላወቀው ምክንያት ከማንም ጋር ተቀናይቶ በእጁ ሰንሰለት ሳይገባ ወደ ማረሚያ ቤት ይደርሳል። ፖሊሶች በእጁ ሰንሰለት አለመግባቱን ሲያዩ የእሱ ስህተት እንደሆነ ሁሉ ብርቱ የማስፈራሪያ ቃላት ከመሰንዘራቸውም በላይ ሌቱን በሙሉ በሰንሰለት ታስሮ ማደሩንና ጆሮው ጉዳተኛ በመሆኑ ዘወትር የማይለየውን አጋዥ ማደመጫም እንደተቀማ ለፍርድ ቤቱ በዝርዝር አስረድተዋል። ፍርድ ቤቱም የማረሚያ ቤቱን ተወካይ ስለዚህ የሚያውቁትን እንዲያስረዱ ጠይቋል። ይሁንና ተወካዩ ስለ ጉዳዩ አንድም ነገር እንደማያውቁ ስለገለጹ በሚቀጥለው ቀጠሮ የማረሚያ ቤቱ ተወካይ ጉዳዩን በጽሁፍ እንዲያስረዳ ተከሳሽ አቤሉ አበላም ይህንኑ አቤቱታውን በጽሁፍ ለፍርድ ቤቱ እንዲያስገባ አዞ ለየካቲት 11 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ በነ ሶሊያን አሽመልስ የክስ መዝገብ ሶሊያን አሽመልስ በሌለችበት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሀሊት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል አበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይ እና ተስፋለም ወለየስ ላይ የአሸባሪነት ክስ መስርቶባቸው በማረሚያ ቤት እንደሚገኙ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ